Ir-radu it-tarah. ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ እርዳታውን መቀሌ ማድረስ ቻለ። ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ፣ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ለአይደር ሆስፒታል ከኢትዮጵያ ቀይ መስቀል ደግሞ እዛ ላሊ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። አቶ ዘውዱ አያሌው በአለም አቀፍ ቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል። አሁን ፕራይቬታይዜሽን መመረጋችን እንደ የምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለው ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋሪ ያስፈልገዋል። ለዚህ ነው የቱ ፕላስ ዋን ማርኬት ስትራክቸር ያለው ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ አስር ዓመት የዛሬ ሀያ ዓመትን በሚኖረው አቅም ነው። የገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር እዮብ ተካሊ ናቸው የምሽቱ እንግዳ ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችንን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትናው ዕለት ይፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ ሰባት ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ለአይደር ሆስፒታል እና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴውን መግለጫ መነሻ በማድረግ የዓለም አቀፉን የቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል። የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱን በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት። ሰብአዊ አገልግሎትም ሲሰጥ ነበረ። ይህንን እርዳታ ሌት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን፣ የሰብአዊ አገልግሎቱን ስንሰጥ ነበረ። ስለዚህ ትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተከፈተ ከተጀመረ በኋላ ግንኙነት ተቋርጦ ነበረ፣ እንቅስቃሴ ተገድቦ ነበረ። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የእኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበረና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ለአይደር ሆስፒታል ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛው ማለም ላይ የአለም ኢንቨስትመንት ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ በሰብዊ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ሰባት ተሽከርካሪዎች የሕክምና ቁሳቁሶችን እና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል። እነዚህ የእናንተ ሰባት ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው? እኔ እንግዲህ ልሉሽ የምችለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የህክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነኚ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍላ በጽንሁኑ ምናምን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክ በጣም አስቸጋሪ ሁኔታዎች ስለነበሩ እነኚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ፕላሊት ጥበት የስኳር መምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛንን ለማድረግ ማድረግ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረስ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮንቪዎቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮንቪዎቹ መጠለ ከተማ ገብተዋል። ከሰራት እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋቸው ነው። ልገናኛለን እየተገናኘን ነው። የሚያስፈልጉት ነገሮች ምን እንደሆኑ ስለምናውቅ ነው። ከነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ለገቢውን እርዳታ መስጠት አልቻሉም የሚል ግንዛቤው ስላለን ነው ቅድሚያ ሰተን ለእነኚህ ግብአቶች ለእነኚህ የሕክምና መሳሪያዎች ቀድመው እንዲደርሱ ያደረግ ነው። ስለዚህ በአካሉም ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው። ከመቀሌ ውጭ ከአይደር ሆስፒታል እና ከመቀሌ ከተማ ውጭ ሌላ በጣም አስቸኳይ እርዳታ የሚያስፈ ስላስፈልጋቸው የደረሳችሁ ሪፖርት አለ እሱ ነው እንደ ልብ የመንቀሳቀስ ሁኔታው እስካሁን አሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብዓዊ ድርጅት በዓለም ዙሪያ እንደምትሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብዓዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው ስንት ሰው ነው ደግሞ፣ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ በዚ ሰዓት በዚህ ወቅት አልችልም። በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረኩት። ተጨማሪ ግን ከዚህ ከዚህ እንደው ተጨማሪ አሁን ካደረሳችኋቸው፣ ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች እገዛዎች አሉ እንግዲህ በቀጣይነት ምንድነው ይሄ ኛው የመጀመሪያው የነፍስ አድን አይነት ጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቁት የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ፣ ምንም ጥርጥር የለውም፣ በቀጣይ እንደ የሚኖረን ፋይንዲንግ እርዳታውን እንቀጥላለን። ምንም ጥርጥር የለውም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነው ስለሰጡኝ በጣም እናመሰግናለን። በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃን ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረ መረጃ ውጪ ከነዋሪዎች መረጃን ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትላንትና ሁለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው አንድ ሺ ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምፁንም እንድንቀየር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር። አለ ግን፣ ያው እግዚአብሔር አምነን ነው እንጂ ሙሉ ለሙሉ ነፃ ሆኖ አደለም። ግን እግዚአብሔር አምነን እየተንቀሳቀስን ነው። ገና አሁን ለመጀመሪያ ጊዜ ነው እኔ እዚህ የመጣሁት። መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር። ሰላም ነው አልልሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርም ከላንቀሳቀስክ እኛ ከክራዮች የምንቀበለ የነበረ ግብዓቶች መንገድ ተዘግቶ ካቆሙ ረሃብ እንደሚከሰት ያለ ነው። በዛ ላይ በዚህም በዚህም ግጭት ካለ አቅርቦት ስለሌለ ነገሮቹ በሙሉ በተጠበቁን ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል። ያለ የፌዴራሉ መንግስት መቀሌ ከተማን በተቆጣጠረ እለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ሕመምተኞች እያጋጠማቸው ነው ያለውን የመድኃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት ዓመት ተኩል ወዲህ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም። ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል። በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሀሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስቴር ሚኒስትር ዴኤታው ዶክተር እዮብ ተካሌን ጋር ቆይታ አድርጓል። ወደ ቃለ ምልልሱ ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረዥም ዕድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል? እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡ ነው የፈተሽ ነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ለድርሻው መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ ቅድም እንዳለው ሁለት ተጨማሪ ወይ ሶስት ተጨማሪ ተዋናዮች መጋበዝ ሊበራሊዜሽን የምንለው ነበር። መንግስት ግን የወሰደው አቅጣጫ ምንድነው? እነዚህ ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምን ጠንካራ ተወዳዳሪ፣ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይሄም እንዲሆን ተቋሙ ባለፉት ሁለት ዓመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዳጫና ተይዘው ከዛ ውስጥ አልፎ የሬቨኑ ፐርፎርማንሱ በ30 ፐርሰንት እያደገ ለደንበኞቹ ትልቅ ቅናሽ እያደረገ እንዲሁም ከፍተኛ የሆነ የማስፋፋያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረጋችን ምንድ የምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለ ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የቱ ፕላስ ማርኬት ስትራክቸር ያለው ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ አስር ዓመት የዛሬ 2 ዓመትም በሚኖረው አቅም ነው። እይታችን በሚቀጥሉት 10 15 ዓመታትም ጠንካራና ትልቁ ተወዳሪ የሆነ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል። ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለው። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ። ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ ያስተማርናቸው በየአመቱ የሚመረቁ መቶ ሺ መቶ ሃምሳ ሺ ወጣቶች በቴክኖሎጂ ዘርፍ የሳደል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል በዚህ ዘርፍ። ሁለቱን እንግዲህ አስታርቀን መሄድ የምንችለው ምን ስናደርግ ነው? ተቋሙንም ተጨማሪ ጉልበት እንዳያገኝ ፓርትነር ስናመጣለት አጋር ስናመጣለት ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹዋሊ እንዲሁም መስጋት ያለብን ከሰጋን ይህንን ባናረግ ኖሮ ኢትዮ ቴሌኮም ብቻው ይወዳደራል ወይ ከሁለት ሌሎች ተዋላዮች ጋር ቢለው ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱን የሚያስገል ነው ማለት ነው። እንዴት ነው አጋር የሚችሉት? ባላንጣ ነው እነዛ ሁለቱ ባላንጣ ይሆናሉ ግን ኢትዮ ቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮ ቴሌኮም ጋር አጋር ሆኖ አብሮ ጉልበት ይሆነዋል ማለት ነው። አርባ ፐርሰንት ድርሻውን ስትሸጥ ኢትዮ ቴሌኮም ትልቅ የፋይናንስ አቅም፣ ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባላንጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። እይታው እንደዛ ነው። ለዚህ ነው መጣጠም አለበት ነው። ከዚህ ባለፈ ደግሞ በምክያችን ነው ሽያጩን የሚቃወሙ አሉ። ከምክንያቶቹ አንዱ ለአገር ውስጥ ባለሀብቶች መሸጥ ሲቻል ለምን ለውጭ የሚለው አንዱ ነው ሌላው ደግሞ የሀገር ደህንነት በብዙ ወቅታቻ በስጋት ላይ ይጥላል በስጋት ይዳርጋል የሚል ለእነዚህ ጥያቄዎች መንግስት ምላሻል እነዚህም ጥሩ ተገቢ ጥያቄ ናቸው ለሀገር ባለሀብት ከተባለው አንዱ ትልቁ የወሰንነው ውሳኔ ኢትዮ ቴሌኮም ተወዳዳሪ የሆነ መቆየት ብቻ ሳይሆን ደግሞ የኔነት ስሜት ኢትዮጵያ ህዝብ እንዲሰማው ካለው አጠቃላይ ለገበያ ከሚቀርቡ ድርሻ ውስጥ አምስት ፐርሰንቱ ለህዝብ እንዲሸጥ እንግዲህ አምስት ፐርሰንቱ ለህዝብ በጣም ትልቅ ነው። ይሄ ማለት ለሶስት አራት የኢትዮጵያ ሀብታም ነጋዴ ሳይሆን ለእኔና፣ ለአንተ፣ ለሁሉም፣ ለመንግስት አራተኛውም በትንሽ በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ያው ያቺን አምስት ፐርሰንት ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን ይሄ የኢትዮጵያ ህዝብ እውን ያደረገው ማለት ነው። አንዳንድ ሰዎች አምስት ፐርሰንቱ ያንሳል ይላሉ። ቁጥሩን ስለማያውቁት ነው። ግን እሱም ካነሰ በየጊዜው እየጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርሙ እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንደት እንጠበቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር አይገናኝ። በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው አሁን እንኳን በዚህኛው የለው ኦፕሬሽን ስራ ያየ ነው ከውስጥ እንኳን የመጣ እንግዲህ ምን ከተለያየ ቦታም ያሉ ጀሌዎቹ የሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ስለዚህ መፍትሄው ጠንካራ ፋይርዎል መገንባት ነው፣ የእሳት ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰቶት የሰራ ያለ ስራ ነው። በዛ ነው ደህንነት የምንተረጋግጠው እንጂ ኦነርሽፑ የመንግስት ስለሆነ ወይም ሌላ ስለሆነ አይደለም። እና ያንን ስራ ነጥ ለወስደ አጠቃላይ የሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረግ ልክ እንደ ሀገር መከላከያ ሪፎርም ባደረግንበት መጠን፣ ፌደራል ፖሊሱ ሪፎርም ባደረግንበት መጠን የሳይበር አቅማችንም እየገነባ ያለ ነው። ያ ነው ስጋቱን አሁንም የቀንሰው ወደ ወደፊት የቀንሰው እንጂ የኦነርሽፕ ጉዳይ አይደለም። በዚህ ረገድ አስተማማኝ ጉልበት እየተገነባ ነው። በጣም በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ ኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው። ለእነዚህ ጨረታውን ለሚያሸንፉ ኩባንያዎች ሁለት ኩባንያዎች ማለት ነው፣ መንግስት ያስቀመጣቸው ክልከላዎች አሉ። አንዱ የገንዘብ ልውውትን ወይም ሞባይል ሞባይል ማ እሱ ልክክላቸዋል። እና በዚህ ምክንያት መንግስት ከሽያጩ ሊያገኝ የሚችለው የገንዘብ መጠንም ሊቀነስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አሉ። በዚህ ላይ ያሉ አስተያየት? አዎ፣ ልክ ነው። እንግዲህ የምትሰራው ስራ ካለህ ፖሊሲ ጋር ኮንሲስተንት መሆን አለበት። የሚነበብ መሆን አለበት። አሁን ባለን ፖሊሲ እንግዲህ በርካታ ማሻሻያዎች አድርገናል፣ ግን የፋይናንስ ዘርፉን ለውጭ ተዋናዎች አልከፈት። ይሄ የሚቀጥለው የሪፎርም ስራ ነው። እንዳስፈላጊነቱ አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተት ነው። ስለዚህ በቴሌኮም ዘርፍ የምናደርገው ሙሰራ ከዛ ጋር የሚናበብ መሆን አለበት። የሞባይል መኔ ስትል የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በምናደርገው ማሻሻያ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን ያ ነገር የለውም አጠቃላይ ቫሉዌሽን ይቀንሳል ወይ ዲፔንድስ እንደምታናገረው ሰው ነው መጠነኛ ቅናሽ ሊያመጣ ይችላል ብዙ ኢምፓክት ኖሮ የሚለው አሉ ይሄ እንግዲህ በቁጥር የሚታየው ነው ግን ኦቨ አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገቢ የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፎችን ከፍትም ክፍት እየሆነ ይመጣል ማለት ነው። ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ ሰን ሳያነገር የተረስልም ጋዜጣ በወጣ ዘገባ የሁለቱን ኩባንያዎች የስራ ፈቃድ ሽያጮች ወይም ላይሰንስ የሚሆነው የሚመራው የዓለም ባንክ አካል የሆነው ኢንተርናሽነል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ምን ማለት ነው? ይህ ምንድ ነው? ቅድም እንዳልኩህ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊበራሊዜሽኑ ላይሰንስ ለመሸጡ ስራ የቀጠርነው አማካሪ ድርጅት አለም አቀፍ ፋይናንስ ተቋም ይፍሲ የሚባለውን ተቋም ነው የቀጠርነው። መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድረው ይህንን ስራ የሰጠነው ለአይፍሲ ነው ማለት ነው አው፣ በመንግስት ውሳኔ ሰተነው ነው ለአይፍሲ። የሁለተኛው የፕራይቫታይዜሽን ኢትዮ ቴሌኮምን በከፊል ወደ ግል ለማዞሩን ሳ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎዊት ይባላል። አይፍሲ የላይሰንስ ጉዳዩን፣ ድሎዊት ደግሞ የፕራይቫታይዜሽኑን ስራ እየመሩ ነው ማለት ነው። እኛ ያማክራሉ ሳኔ ወኛ ነው ሳኛ ነው ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽኑ ላይ ትልልቅ ዓለም አቀፍ ኩባንያዎች ሊያማክሩህ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው። በዚህ ረገድ የሀገር ውስጥ ተቋማት ብቃት የላቸው ለመናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪጥራልኝ ማለት በዚህ ደረጃ እንደዚህ አይነት ሙልቲ ቢሊየን ትራንዛክሽን እና ያንን አቅም አልገነባንም። አሁን ወደፊት መገንባት አለብን የሚለው እንሂድ ግን ኢቭን የሚመጣው ዓለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል እና በየትኛው ዓለም ይሄ በነዚህ ትልቅ ኩባንያዎች ነው የሚመራው። ለዛ ነው ያን አቅም ገና አልገነባንም። ወደፊት እንግዲህ እንገነባ ይሆናል፣ አሁን የለም። እንግዲህ ወደ ሌላ ነገር ሰዶች ባለፈው አመት ኮቪድ-19 በተመለከተ አናገረዝ ነበር ከሀገር ፍቅሩን ጋር ተያያለ እና በኢትዮጵያ ላይ ገቀነውን ታሪያታዊ አሉታዊ ተጽዕኖ እና ሊፈጠሩ የሚችሉ የተባሉት እድሎችን ጭምር አስመልክተው የነበረውን ስጋትና ተስፋ ገብ ሰብ ነበረ። አሁን ይሄ ሁኔታ በምን ላይ እንግዲህ ኮቪድ በአጠቃላይ በአለም አቀፍ ደረጃ ስጋት ስጋትነቱ አልጠፋም። አሁንም እንደዚህ አይነት አጠቃላይ የዓለም ኢኮኖሚ ከስጋት ያልወጣበት ሁኔታ ነው ያለው። ስለዚህ በዛ ደረጃ የኮቪድ ስጋት በአለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ሁለዚህ ነው ኮቪድን ተውሎ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይህ አጠቃላይ አለማዊ አለም አቀፋዊ ሁኔታው ነው። በኢትዮጵያ ተጨባጭ ሁኔታ ያ ባለፈው እንዳነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮቪድ ኑሮውንም ማለት ነው። እንደ ኢትዮጵያ ባለው ኢኮኖሚ አንዳንድ ሀገሮች እንዳደረጉት በጣም ነው ግልብ የሆነ የፖሊሲ ውሳኔ ስሜታዊነት ያለበት ፖሊሲ ውሳኔ አርገ ኢኮኖሚ በሙሉ በተዘጋውና በታሽ መንምደው ኖሮ ወይም ደግሞ አንዳንድ ሀገሮች እንዳደረጉት ይሄ ኮቪድ ምንም አያመጣም ብለችላ ብትል ኖሮ ሁለቱ በጣም አደገኛ ጫፍ ነበር የነበረው። ኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ሰርተናል። ዝርዝር አሁን ጊዜ ስለማንሆን ባልገባበትም፣ ግን ኢኳሊ ኢምፖርታንት የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲ ውሳኔዎችን ወስደናል። ሰዎች ከስራ እንዳይፈናቀሉ አድርገናል። በጣም የሚጎዱ ዘርፎች እንደ ቱሪዝም፣ ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀን አቆይተ ናቸዋል። ይሄ የኢትዮጵያን ኢኮኖሚ በመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው። እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ባስተምሮ መጠን ባናድግም በስድስት ነጥብ አንድ ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ከአምና የተሻለ መሆኑ የውጭ ንግዳችን እንዲሁም ከስድስት ሰባት ዓመታት የተሻለ መሆኑ የሚያሳይ እነዚህ የወሰድናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው ያሳየ። አሁንም በዚሁ እይታ ነው እየቀጠም ያለ ነው በዚህ ዓመት እንግዲህ ክትባት ነገር እየመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም፣ ሆቴል አይነቱ በሶስተኛው ሩብ ዓመት እነዚህ የተነቃቃ ይመጣ ይሆናል። ይሄ ዲፔንድ ሆን ው ዲስ ቫክሲን ወርክስ የዓለም ኮንፊደንስ ይወስነዋል። ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ፣ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተሩ ከአገልግሎት ዘርፉ የምናጣውን ከነዚህ ለማካካስ ነው የሰራ ነው በዚህ ዓመጥም በዚሁ አቅጣጫ ቀጥለን ያው ባለፉት ሦስት አራት ወራት የነው ኦልሞስት ስድስት ወር አምስት ወር ስድስት ወር እየመጣ ነው። እንግዲህ ታህሳስ ሲያልቅ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው። በውጪ የንግድ ረገድም ጥሩ ነው የታለን ያለ ነው። ስለዚህ የያዝነው የሪፎርም አቅጣጫ አደጋውን በመከላከል ረገድ በጣም አግዞናል ማለት ነው። ግን የኮቪድ ስጋት ሙሉ በሙሉ የሚላቀቀው የዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው። ግን በጣም ደስኞች ነን ማለት በጣም የደፈረ የፖሊሲ ውሳኔ መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መውሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው። ግን ይሄ ስድስት ባንድ የሚለው ፈተማ ብዙዎች ይከራተሉታል። አንዳንድ ድርጅቶችን ከዚ ያነሰ ነው ብለው አውጥተዋል ቁጥር ምን ያህል እርግጠኛ መሆን ይቻላል? ይሄም አንድ ጥሩ ጥያቄ አነሳ። ሁሉ ጊዜ የኢኮኖሚ እድገት ትንባያ ስታደርግ ፕሮጀክሽን የምንለው ሁሌም ትለያያለ። አሁን ቅደም ያነሳቸው ተቋማትም የእድገቱ ትንባያ ላይ የተለያየ አታይ ነበራቸው። እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይወዳዋል የሚለው ላይ የተለያየ አታይ ነበር። የኛ አታይ አለ፣ የኢትዮጵያ ኢኮኖሚ አሶሴሽን የገመተው ግመታ አለ የአይኤምኤፍ አለም ባንክ ግምት አለ። ኦፍኮርስ በኋላ ነደጅ ተቋማት ሳስተን ነበር። ለካ ኢኮኖሚው ሪዚሊየንት ነው። በዚህ በቃ ኢኮኖሚው ይደቃል፣ ይወድቃል ብለው የሰጉ ነበሩ። አልፈርድባቸውም። ትክክል ነው። ሁሉም ምን እንደሚሆን ስላላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው። ወንት ካምስ ቱ አክቹዋል ፐርፎርማንስ፣ ያለፈውን አመት የኢኮኖሚ ውጤት በተመለከተ ግን ልዩነት የሚኖረው አይችልም ምክንያቱም ይህ አለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው። የሀገሮች እድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ። በዛ መለኪያ ውስጥ ዳታ ማስገባት ነው፣ ነገር የለውም። ይሄ ደግሞ ተቆጥሮ የሚመጣ ነገር ነው። ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደ ቆጥሮ የምታመጣው ነገር ነው። ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው። ባንኮች ውስጥ ያሉ ትራንዛክሽን ጠቃላይ፣ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዛ የምታመጣው ነው። እሱን ዳታ አስገብተህ ነው ውጤት የሚሰጥህ እና እዚህ ላይ ያታየ ልዩነት የለም። እነዚ ከሳሸ ተቋማትም አሁን በሚቀጥለው ሪፖርታቸው ላይ የኢትዮጵያን የኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ። የምንለያየው ላይም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያይ አትችልም። ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው መለኪያ ነው። እዛ ውስጥ ያለውን ዳታ ነው የምታየው እና ልዩነት አይኖረንም። ስለዚህ በጣም አስተማማኝ ነው። ኢንፋክት በነገራችን ላይ ብዙ ሰው አያውቀውም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያላት ሀገር ኢትዮጵያ ነች። ስለዚህ ሲኤስኤ የምንለው ተቋም ሪፎርም ያስፈልገዋል። ሪፎርም እያደረግን ነው። ግን የተደራጀ ወደ ቀበሌ ደረጃ የወረደ የመረጃ ማሰባሰብ አቅም ያለው በደኬድስ በአስር ዓመታት የተገነባ ጠንካራ አቅም ያለው ነው። ኢንፋክት ብዙ ሀገራት ለተሞክሮ ወደ እኛ ነው የሚመጡት፣ መረጃውን የመረጃ አሰራሩን ለማየት ማለት ነው። ያ ማለት ግን ሪፎርም አያስፈልገው ማለት አይደለም። በተለይ መዘመን አለበት። ፕሮጀክሽን ላይ ያለውን ካፓሲቲ በማሳደግ ረገድ እየሰራ ላይ ናቸው። መሻሻያዎች አሉ። ግን ይሄ መረጃ ይሄ ከትንባያ ጋር ባለው ብዥታ ሰዎች ይወናብር ይሆናል እንጂ አክቹዋል ፐርፎርማንሱ ላይ ምንም ጥያቄ ውስጥ የሚያስገባው ነገር አይደለም። የሰው እጅ የገባባቸው የሰው አምሮ የገባባቸው ናቸው ይባላል፣ እና ከዛ ጋር የሚያዝ ነው እና ትርታሪው ያለ ነው። አዎ እሱ እንግዲህ ይህ የአጠቃላይ በመረጃ ድራይ ስርዓት ላይ ያለንን አቅም በደንብ ካለመረዳት የሚመጣ ነው። ያ አሁኑ ግን ተቋሙ ሪፎርም በተለይ በተለይ ፕሮጀክሽን ላይ ያለንን ይሄ አክቹዋል ዳታው ብዙም ማሳሂደ ስንት በቆሎ ተመረተ የሚለው ነገር ምን የምታደርገው አትችልም በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልግናል፣ እና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ። እንደውም ይሄ ያለፈው ያንደሮ ችግር በትግራይ ውስጥ የተፈጸመው እና አጠቃላይ ገርግ እርክት የነካ ነገር ነው፣ ምትርትር ነው። ይህ በኢኮኖሚ ላይ ያሳድረው ተፅዕኖ ይኖረው እንግዲህ ምን ጥያቄ አለው ይሄ? ሕግ ማስከበር ኦፕሬሽኑ ከኦፕሬሽኑ በላይ በተለይ የጥፋት ቡድኑ የወሰዳቸው እርምጃዎች ሪኮንስትራክት ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀለ ያለው አዲስ እንደመዘርጋት ቁጠረው ማለት በየቦታው ተበትኖ ተቆራርጦ ያለውን ለዚህ ነው ብዙ ጊዜ የሚፈጀው ያንን አዲስ መስመር እንደገና ስዘረጋ ተጨማሪ ውጪ ያስወጣል? የፈረሰውን ድልድይ መለሰ ስትሰራ ተጨማሪ ወጪ ያስወጣል። እንዲ ኢኮኖሚው ላይ ተጨማሪ ኮስት አምጥተዋል፣ የሰው ህይወት ላይ ጉዳት አምጥተዋል። ምንም ጥያቄ የለውም። ይሄ ቬሪ አንፎርችኔት። ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ካመጣው ጉዳት ጋር ሲነጻጸር የምንት ነው ብዙም ሳንናገር ባለፉት ዓመታት ያጸዳ ነው ቆሻሻ በጣም በጣም ብዙ ነው። ኢትዮጵያን ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነው እና ይሄ ያው ደግነቱ የመጨረሻው ነው። ይሄኛውንም ቆሻሻ አንዴ እናጸዳለን። ግን አጠቃላይ ካለን አቅም አንፃር ምንም አይደለም። በጣም ሪዚልየንት ነው ይሄ ኢኮኖሚ መልሰን እንገነባለን። የጀመርነውን የብልጽግና ጎዳና እንቀጥላለን። የደህንነት ስጋት ስለማይኖር ካሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፍረው የውሃ ጉድጓድ ነው የሚቆፍረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእድገት አቅጣጫ በሚገታ መልኩ ተጽዕኖ መጣ ምንለው አይደለም። የወጡትን ውጪዎች ተክተን ሌላ አቅም ገንብተን እንቀጥላለን። የዋጋ ግሽበቱ ዛሬም ትልቁ የሀገር ክንታር ያታዊ ይዘት ራስ መታት እንደሆነ ብዙ ባለሞች ይነገራሉ። በዚህ ስማማለ እርሱ አዎ አዎ እስማማለሁ። የዋጋ ግሽበቱ እኔም ብዙ ያነሳለሁ። የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ መዋቅራዊ ብለን ለይተን ነው ያስቀመጥነው። ከማክሮን ማሻሻያዎች ውስጥ አንዱ ትልቅ ትኩረት የሰጠነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል። ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል። ምርትና ምርታማነት በማሳደግ ረገድ ጥሩ ስራ እየሰራን ነው። በዋጋ ግሽበት ረገድ ያለውን ስራም ችግሩን በደንብ ተረድተን ዘላቂ በሆነ መንገድ ለመፍታት ጥሩ መርታዎች ይደናል ግን የተከማቸ ችግር ከመሆኑ አንጻር ለምሳሌ ባለፉት 15 ዓመታት ዝም ብሎ ሲታተም የነበረው ገንዘብ እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምንለው አይነት የዋጋ ሽበት ፈጥሯል። ይህንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁሉም በሁለቱም አቅጣጫ ከገንዘብ ፖሊሲም አንፃር እንዲሁ አጠቃላይ አቅርቦትና ፍላጎት በኩል ያሉ ችግሮችን ከፍታት አንጻር መሰረታዊ የሆነ አቅጣጫ ነው ስለመጣን፣ የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ስራ የሚጠይቀን ነገር ነው የሚለው ያስማማናል። የዚህ የዋጋ ግሽበቱ ዋና ነገር ዋና ምክንያት ገፊ ነገር ምንድን ነው? ይሄን በተመለከተ በጣም ሰፊ ጥናት አድርገናል። ኢን ፋክት በተለያዩ አካላትም እንዲታይ አድርገናል። ትራያንጉሌሽን የምንለው የኛ ጥናት ብቻ ሳይሆን፣ የተለያዩ የጥናት ተቋማት፣ የተለያዩ ሀገሮች ኤክስፐርቶች እንዳያዩት አድርገናል። ሰፋ አርገሽ ታስቀምጠው እንግዲህ፣ አንዱ ባለፉት ዓመታት ከነበረን ኤክስፓንሽነሪ ፊስካል ሞኒተሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በሌላ በኩል ግን ዋናው እና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማንድ ፍላጎትን በጣም የጨመረ ኢኮኖሚ ነበር የነበረን። በዛው ልክ ግን አቅርቦት አልጨመር ነው። ሶ በዚህ በጥቅል ፍላጎትና በጥቅል አቅርቦት መካከል ያለው ሰፊ ሰፊ ጋፕ የዋጋ ግሽበቱን እንዲባባት አድርጎት ነው የቆየው። ይሄ ማለት ምንድነው? ብዙ ፈላጊ ፈጥረናል። ብዙ ስኳር ሊፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዝላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ ጥናስፋት ምርጫ ተከትሎ ብታይ ወጣቱን ለማረጋጋት በሚል እሳቤ ገንዘብ እንደንተን ሲረጭ ነው የነበረው። ይህንን እዚህ ስለበርክ ታውቀዋለህ። ያ ኢኮኖሚ ላይ ረጅም ጉዳት ትቶ ነው የሄደው የዋሾት ማባባስ ረገድ ዳታውን ብታይ ከዛ በኋላ ምን ያክል የዋጋ ግሽበቱ እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየር ነው ማለት ምርትና ምርት ማሳደግ አለብን። ዝም ብለው ፍላጎት መጨመር ሳይሆን፣ አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ያለ። ይሄ ስራ በጣም ተናበበ በመልኩና በጠርቀቀ ይሰራ ስላለ የውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠበው የዋጋ ግሽበቱም ችግር በመሰረቱ ይፈተዋል ማለት ነው። ሰው እይታችን ኢንፋክት የ10 ዓመት ዕቅድ ስናዘጋጅ የተረጋጋ ምን ይለው ልክ ሲንግል ነጠላ ሀዝ ብቻ ሳይሆን አይነተኛ ነጠላ ሀዝ ያለው የትኛውም ኢኮኖሚ ውስጥ ያለ ነው። 5%፣ 4% እንደዚህ ይሆናል፣ ወደዚህ እናመጣዋለን የሚል እይታን ያለን እንደ ሎንግ ረን በአስር ዓመት ዕቅዳችን ሲያስቀመጥ ነው፣ ይህንን ነው እስከ ተጠቃሚ ያለው በጣም ትክክል ነው። በዚህ ፍላጎትና አቅርቦት ማቀፍ ውስጥ ይቸው አልፌ ነው እና የእኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምንም መንገድ የማትገልጻቸው ነገሮች አሉ። በአራት ብር ዝዋይ ገጠር ውስጥ የሚገዛ ፓፓያ ሀያ አምስት ብር ሊሆን አይችልም አዲስ አበባ ውስጥ ግልጽ ነው። ከዘዋ አዲስ አበባ ለመድረስ የሚያስፈልግ የትራንስፖርት ኮስት ይታወቃል እና ያ የገበያ ችግሩን ነው በደንብ የሚያሳይ። ሁለተኛ በሁለት በሶስት ብር ጎረቤት አገር ሊገዛ የሚችል እቃ የኛ ኢምፖርተርስ የኛ የገቢ ንግድ ተዋናዮች ሁለት መቶ ፐርሰንት እያተረፉ የሚሸጡት ይሄ ማርጂን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው። እነዚህ ስናስተካከል ገበያ ወደ ተረጋጋ ሁኔታ፣ በተለይ አምራቹንና ሸማቹን ማገናኘት ስራ አሁን አዲስ አበባ አካባቢ እየተሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል። ዶክተር በጣም አመሰግናለሁ። እኔም አመሰግናለሁ። መለስካቸውና እንግዳውን እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 202 205 9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየአመቱ በሺዎች የሚቆጠሩ የቴክኖሎጂ ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ ዓመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቹጋል፣ በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል። ዶክተር ውለት አለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ፣ ቴንክ ዩ። በመጀመሪያ እንግዲህ በዌብ ሰሚት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ ሀያ ሰዎች ውስጥም ካስመደበሽ ስራ ይዘት ጋር በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌም ይሁን ከጤላ ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል፣ ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ይጠጠል። መፍጠራችን ብቻ አይደለም ለሽልማቱ ያበቃል የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራነው፣ ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ ግን እኛ የሰራነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝ እስከማውቀው ማለት ነው። እና በሱም ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራ አባይ ሲኤችአር ብለነዋል ሲስተሙን። እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመው I didn't. በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ? እኔ ኢትዮጵያን ሄልስኬር ሲስተም ውስጥ አንድ አስራ ስድስት አመት ሰርቻለሁ። አለም ላይም አንድ ሀያ ስምንት አመት ሰርቻለሁ። በአስራ ስድስት ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ እና ሲስተምም መፍጠር ችለን ነበረ። ግን የትልቁ ችግር ያየ ነው። ሲስቶኒክ ሲስተም የመጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ። ግን የስም ሰራ ለዛሬ አስር አመት እንደዚህ በፊት የሰራነው ሲስተም ነበር እና ብዙ ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር። ግን ትልቁ ችግር የተማር ነው። ከዛ ምንድን ነው ፍሌክስ ብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል። ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አቻሉ። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ህክምና፣ የትንንሾ የልጆች ህክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረ እና እዛ ላይ ሲስተም ቅጠቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንደ ብዙ ሰው መቅጠር አለብን። ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር። አይ አራት አመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ አስር ዓመት ኤክስፒሪየንሳችን ብዙ አለም ካየነው ነው አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክሲብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ነው። ስለዚህ ቀላል አድገን ኦቶሜት የሚያደረግ ሲስተም መፍጠር እንችላለን ወይም ብለን ተነሳ። ስንጀምረው ከባድ መስሎን ነበር። ሁለት ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል። አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ በሙሉ በሽተኞች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ የምንጠየቁ ንባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁ ልት አይነት ግን አሁን ደግሞ ለኮቪድ ስሯሉ በበፊት ሲስተም በሰራ ነው ቢሆን ኖሮ ስድስት ወርም ይፈጃል። በአስር ቀን ነው የሰራነው። በአስር ቀን የኮቪድ ሆስፒ ሲስተሙን ይሄ አሁን ዲዛይን ባደርግ ነው ቅድም ለአንድ ሰው ስገልጽ ነበረ። እኛ የልብስ ሰፊዎች ኢትዮጵያ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀር ነው የሰራነው እኛ እና ስለዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለ። ዶክተር ሁለታ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው? ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ጥሩ ኮንዱሲቭ ኢንቫይሮመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ የደረስነው። እንግዲህ እኔ ዶክተር ነው ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዘር የለም። እኛ ራሳችን እዚህ ስብሰባ ይህ ስብሰባ ወይ ሳምንት የሚባለው በአመት ሰባ ሺህ ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት ስናሳይ በእውነት የአሁን ዓመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖር ስናገኝ አየነውና ዋው ለካ እንደዚህ ማለ ዓለም ብለን አለን። የአሁኑ ዓመት ያለፉ ዓመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ ዓመት ስንሞክረው እናሸንፋለን ብለን አይደለም፣ በፕሮጀክታችን በጣም እንተማመናለን ግን ይሄ ፕሮሰሱን አናቀውም። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዥር የላቸውም። ብሬኑ ስለጠፋ አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም፣ ኢንካሬጅንግ ኢንቫይሮመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካን ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዥር ኤክስፖዥር። በጣም እየተወዳደርክ መሸነፍ እየተወዳደርክ መሸነፍ ምንም ችግር የለውም። ከዛ ትማርና ትሆናለህ። እኛ ላስቴር ባናየው ፕላስ በጃክማት ወዳድረን ደግሞ ሀያ ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን፣ ለወጣቶቹ፣ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለው። አርኩ እኮ የእኛ የሚሰራ ነው እኛው አበሻ አበሻን የሰራው ወጣቶች ልጆች ናቸው። ኢትዮጵያ ውስጥ የሰሩት ዶክተር ውለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ የሆኑልሽ ይመስለዋል። በእርግጥ አመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ? በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ብዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽን ዴታሳይ የምችለውን እየሞከርኩኝ፣ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ በአልጋ ሁሉ ነገር ቢሆን ኖሮ ሌሎቹን መተው እኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ እንበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴን ምን አለ ተስፋ ብትቆጭ ላለው ግን አልቆርጥም። በኢትዮጵያዊ ታለንት አምናለው። አይ ብዙ ችግር አለ፣ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ለማግራት ስንችለው መውደቃችን አለ። መውደቅ ምንም ችግር የለም። ከወደቅን በኋላ በመነሳት ነው እና በቅርብ ጊዜ አንድ አንድ ነገር ብያለው። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለው እና እውነቴን ነው። አይ ካንት ጊቭ አፕ ተረስቻ ጊቭ አፕ እንኳን ላድርግ ብል ለማን ላይ ነው ጊቭ አፕ ማደርገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው ከባድ ነው ተስፋ መቁረጥ የለም ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይዶን ኖ ነው በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው። የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይህን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪ። በጣም እውነት ነው። አሉ ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ በአይቲ ትምህርት ውስጥ እየገቡ ናቸው ሴቶች ኢንካሬጅመንት ያስፈልጋቸዋል እስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም፣ ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናደርግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይህንን እዚህ ድረስ ለመድረስ የቻልኩት እና በሴቶች ይችላሉ፣ እህቶቻችን ትችላላችሁ። ግን ገቨርመንትም፣ ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ፣ ወደ ቴክኖሎጂ፣ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደረጉ የስራ እድል እንዲሰጣቸው ትንሽ ካፒታል ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለ ካሰቡ እንችላለን። ዶክተር ውለታ እንግዲህ አንቺ እያልክ ጥራኛል ሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ። እግዚአብሔር ይባርክ። በጣም አመሰግናለሁ። ሀብታሙ ስዩምንና እንግዳውን እናመሰግናለን። ተከታዩ ዘገባም ከቴክኖሎጂ ጋር የሚያቆየን ይሆናል። ብዙዎች ከዘመኑ እኩል ተራምደው በቴክኖሎጂ ሙያ መሰማራት ላይ ያልማሉ። በተለይ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ይህን ሕልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያ በማሰልጠን ለስራ ብቁ ሆነው እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካን ሜሪላንድ ክፍለ ግዛት ውስጥ የሚገኘው ዱና ቴክ የስልጠና ማዕከል አንዱ ነው። የተቋሙ ተባባሪ መስራች የሆነው ቴድሮስ መኮንን ከጓደኞቹ ጋር በመሆን በተለይ የኮረና ወረርሽኝ መከሰትን ተከ ትሎ ኢትዮጵያ ውስጥ ለተቸገሩ ቤተሰቦችም እርዳታ ያሰባስባል። ስመኝሽ የቆየ ከቴዎድሮስ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ቴዎድሮስ መኮንን ኤጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ 230 ኪሎ ሜትር ርቀት ላይ በምትገኘው ሆሳዕና ከተማ ነው። ሆሳዕና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከማጠናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሬ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርሲቲ ያቀና ቴዎድሮስ እንደ አውሮፓውያኑ አቆጣጠር በ2010 ዓ ም በባዮሎጂና ኬሚስትሪ ሲመረቅ ግን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረምና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሙያ ዘነበለ። ከአስር ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል። እኔ ወደዚህ ሀገር በመጣው ጊዜ ወደ 2009ኙ አካባቢ በጣም ከባድ ነበር። አንድ ሰው ወይ ከኢትዮጵያ ወይ ከተለያየ ሀገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል የስራ አለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበረም። ማንን ምን ጥያቄ ልጠይቅ፣ ይህ አይነት እውቀት አለኝና እንዴት አድርጌ ነው ያንን ማቀርበው፣ እንዴት ነው ኢንተርቪው ማድረገው፣ እንዴት ነው ያን ኢንተርቪው እንዲፌንድ ማድረገው፣ ሪፈረንስ ኬት ነው ማገኘው? ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረው ኮሚኒቲ ውስጥ እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይህን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን አፖርቹኒቲ እንደማንም ሰው ተጠቅሞ ከሰርቪስ ሴክተር ውጪ ስራ አፖርቹኒቲ እንዳለ ተረድቶ ማይሞክርበት እና ያንን ቻንስ ማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል። ቴዎድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው አላማው በጣም በጣም ቀለል ያለ ነው። አንድ ሰው የማንበብ የመጽሐፍ እውቀቱን ካዳበረ፣ ከዛ ውጭ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስቶ የነዋት ሰርቪስ ሴክተር ወደዋለው ካለ መብቱ ነው። ግን ምርጫ በማጣት አይደለም እንደዛ ማለት ያለበት እና ፕሮፌሽናል መሆንንም አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን በምን ነበር የጀመረው ነው እና ያ ብዙ ሰዎችን ሊፍት አድርጓል ብዬ አስባለሁ። በስምንት ዓመት ጉዞ ተቋሙ በሰርተፌት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴዎድሮስ ይናገራል። ዲሎይት የሚሰሩ ተማሪዎች አሉ። እኛ ጋር ተምረው ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ። እኛ ጋር ተምረው ካፒታል ዋን የሚሰሩ ተማሪዎች አሉ። ማአት የገቨርመንት ኦፊስ ውስጥ የሚሰሩ አሉ። ሲጀምሩ እንደ ማንም አይቲ ፕሮፌሽናል ደቨሎፐር፣ ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልትከር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከእኛ ትምህርት የጠጠው እየሰሩ ነው። የዱናቴክ አላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማረግ ብቻ አይደለም። ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ ሶስት ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል። የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ አሁን በዚህ ጊዜ ደግሞ በዙም ይሁን በጎብ ትኩረት ሚቲንግ ሚቲንጎች እንዲያደረጉ አብዛኛው ሶፍትዌሮች ዲቨሎፕ የሚደረጉት በግሩፕ ነው እና እንዴት ነው የሚያደርጉት? እነዚያን ፕላትፎርሞች አዘጋጅተን ላቸው እንሰጣቸዋለን። በስድስት ሶስት ኢምፕልመንት ያደርጋሉ። ያ ኮንፊደንሳቸውን በደንብ ቢልድ ያደርጋሉ። ማለት አውቅ ያለው ብቻ ሳይሆን ስራ የሚሰጠኝ ሰራበታል የሚለውን ነገር እንዲያገኛል። በዛ በሶስት ወር ባራተር ውስጥ ደግሞ ፕሮጀክት እየሰሩ ስለሰሩት ነገር ኢንተርቪው እናረጋቸዋለን። ከዛ ተነስቶ ደግሞ የራሳቸውን ሬዝሜ ወይ ሲቪ ቢልድ እንዲያረጉ እናረጋለን። ያንን ደግሞ ዲፌንድ እንዲያረጉ እንረዳቸዋለን እና ያንን ተመርኩዞ ደግሞ ስራ አፕላይ ሲያደርጉ የስኖ ፕላይ የሚያደረጉት የሚያጋጥሙ ውጣ ውረዶች አሉ ና እነሱን ደግሞ እንዴት ናብየት እንደሚያረጉ ና እናገራቸዋለን። ዋናው አላማዬ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይም ይሳተፋል። በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከእነዚህ መሀል ልብስ በማጠብ ልጆቿን ታሳድገ የነበረችው ና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ የሆነችው ምን ልኩ የሸዋጌጥ አንዷ ናት። የሆነ የሰው ቤት ነው እንግዲህ ልብስ አጥቤ የምኖረው የው ልጆችን አንዳንድ ቀንም የማበላው ማንትን ቤክሬም አጣለ። አንዳንድ ቀን ልብስ ሲገኘው ልብስ አጥባለሁ፣ ሳይገኝ ዝም ብለ ናጥባለ። ያው የኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄንን ስለሰጣችሁኝ እግዚአብሔር ይስጣችኝ፣ አመሰግናል። ድሜ ጤና ያስጠልኝ። ልክ እንደምንልኩ በካዛንቺስ አካባቢ የምትኖረው ማርታ ደጀኔም በኮሮና ምክንያት ስራ መስራት ባለመቻሏ ዘጠኝ የቤተሰቡ አባላት ችግር ላይ ወድቀው ነበር። በፊት ስራ ሰራ ነበር። አሁን ግን የለኝም። ያው በቃ እናቴ ሰራተኛ። ማርታና ምንልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ሲያስረዳ እንዲህ ይላል። እዚህ ብቻ አይደለም፣ ግሩፑ እዚህም ኢትዮጵያም ያሉ ልጆች ናቸው እና ሰው የምንተዋወቅ ሰዎች የምንችለውን ነገር እናውጣና እዛ ያለ ግራውንድ ያለ ሰው የሚያውቃቸው የሰዎች ጋር የተወሰነ ነገር እናርግ በሚል ተጀመረ። አላማው ምንድን ነው? ከአንድ ሰውን ልጅት ማድረግ ካልጀመረ መቼም ልንቀይረው አንችልም። ይሄ አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ እንደዛ እያደረገን ሁሉንም ሰው እንደዛ ማረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ። ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ ዓላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያውያኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ አለማየው ባልቻ የጄአይ አለማየው ባልቻ የጄአይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ እያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች። አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል። የመጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩባት፣ ቴቸርና አርበን ትራኒንግ ከዛላ ማስተርሪን ደግሞ ለሃውዚንግ ኤንድ ሰስቴነብል ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበረ የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ የነበረው። እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው ትምህርት እስከመጨረስ ድረስ ጠበቅኩኝና ስጨርስ ዲጂታል ፔንቲንግ ለመስራት ታብሌት ያሰብኝ ነበረ እንደ ቅማርጊ አግኝቼ ጀመርኩኝ ማለት ነው እ ወደ ሁለት ሺ አስራ አንድ አካባቢ ነበረ በፈረንጅ አቆጣጠር ሁለት ሺ አስራ ሁለት ነበር የጀመርኩት። በዛ ጊዜ ነው ጄ አይኒዳርት የሚባል የፌስቡክ ፔጅ የተፈጠ ነበረ የተለያዩ የኢትዮጵያን ቱ ሴሄዶች ነበረ የምሰራው የነበረው እስካሁን ድረስ እሱ ላይ ነው ምሰራው ማለት ነው። አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት። ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበረም ገባሁት የነበረው ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራ ነበረ። በዛ ጊዜ ገና የጀመርኩኝ ነበረ። ራሴ ግን ያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ የሚለቀው ነበረ። እኔ ለምንነት ብዬ ነበረ እንጂ እንደ ስራ ማስበው አልነበረም። ግን ሰዎች እያዩ ይህን ስራ ያለሁ ይ ሰራ ይችላለሁ ወይ እያሉ የተለያዩ ስራዎች መጡ። እና በዛ አድርጌ መስራት ጀምርኩም፣ የፍሪላንስ ስራ ጀምርኩም ማለት ነው። ግን ከዛ ላ ከትላልቅ ክላይንቶች ጋር መስራት ጀምር ደረስኝ። ስለሚያስፈልጋቸው ተደራጅቼ ቢሮ መጥፋቅ ነበረብኝ። እንደዛ ከፍቼ ሁለት ሺ አስራ አምስት ፍረንጅ አቆጣጠር ነበር የተፈጥ የነበረው ለአንድ አምስት ዓመት በቃ ሙሉ በሙሉ ላይሰንስቶኝ እየሰራኝ ነው ማለት ነው። የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይኒድ አርትስ ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።